የምሽቱ እንግዳ አቶ ሀብታሙ አያሌው ናቸው፣ የተቃዋሚው አንድነት ፓርቲ የቀድሞ ቃል አቀባይ። በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉት ከባድ ስቃይ አሁን ለሚገኙበት የጤና ቀውስ እንደዳረጋቸው ባለፈው ረቡዕ መግለጣቸው ይታወሳል። ወህኒ ቤቶች ውስጥ የሚፈጸሙ ጭካኔ የተመላባቸው ልዩ ልዩ የምርመራ አይነቶች በአብዛኞቹ እስረኞች ላይ ህልፈትን ጨምሮ ለበርካታ የጤና ችግሮች እንደሚዳርጉም አቶ ሀብታሙ ይናገራሉ። አቶ ሀብታሙ አያሌው በቀጣዩ ሁለተኛውና የመጨረሻ ክፍል ቃለ ምልልስ ላይም ስለ ምርመራ አይነቶች ሲዘረዝሩ የሚሰጧቸው ማብራሪያዎች እጅግ ዘግናኝ በመሆናቸው ልጆችን እንዳያደምጡ ያደርጉ ዘንድ የወላጆችን ትብብር እንጠይቃለን ይላል አቶ ሀብታሙ አያሌውን ያነጋገራቸው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችኋል የተከበራችሁ አድማጮች ባሳለፍነው ረቡዕ ከአቶ ሀብታሙ አያሌው ጋር ያደረግነው ውይይት ያበቃው በታሳሪዎች ላይ የሚፈጸም ከባድ ምርመራ ብዙዎችን ለከፍተኛ የጤና ቀውስ እንደዳረገ ሲዘረዝሩ ነበር። ወደ ኋላ መለስ ብለን ከተናገሩት በማስታወስ ወደ ምሽቱ ዝግጅት እናልፋለን። አቶ ሀብታሙ አንድ ቀዝቃዛ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩ ነው ያስቀምጡታል የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስታለህ። ራስህን ስትስት ምንድነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታቅም። ሰዓታት ወይም ደግሞ ደቂቃዎች ነው ወይ ራስህን ስተ የቆየው የሚለውን አታውቅም። ምን እንደተፈጸመበ አታውቅም። ተናግረህ ይሆን ወይ አልተናገርክ ይሆን የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘ ጉዳዩ ለጊዜው ከሚያደርስብ ጉዳት ማገገም ከቻል የምትረዳው ነው። አንዳንዶቹ ይህንም እድል ሳያገኝ በህይወት መኖር መቆየት ያልቻሉና የሞቱም አሉ። አቶ ሀብታሙ አያሌው በቀጣዩ ውይይታችን በስፋት የዘረዘሩትም በክፍል አንድ ስለጀመሩት ጀመሩት በታሳሪዎች ላይ ይፈጸማል ስላሉት ከባድ የሰቆቃ አይነቶች ነው። እምነቴና ኢትዮጵያዊ ጨዋነቴ ለመግለጽ የሚከለክለኝ ሌሎች ሰቅጣጭ የምርመራ ዘዴዎችም አሉ፣ ያሉት አቶ ሀብታሙ፣ እነዚህ እንደ ተጠበቁ ሆነው የሚከተሉት ይገኙበታል፣ ሲሉ ይዘረዝራሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ እላሄ ላይ ሽንትህንም ትሸና የማድረግ የሚወሰድ እርምጃ አለ። በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አድርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። የዚህ ሰለባ ከሆኑ መካከል በእንደዚህ አይነት መልኩ እንዲፈርሙ ከተደረጉ መካከል እና አበበ ወርጌሳን ማንሳት ይቻላል። እንዲህ አይነት ግፍ ከተፈጸመባቸው መካከል እነ ሌንጂ ሳለማየውን ማንሳት ይቻላል። እንዲህ አይነት እጅግ ሰቅጣጭ ስቃይ ከተፈጸመባቸው ሰዎች መካከል የጎንደሮቹ እነ አንጋው ተገኝ፣ አግባው ሰጠኝ፣ እንግዳው ዋኘው፣ እነ አባይ ዘውዱ የመሳሰሉ ይህንን ፈተና ያለፉ ልጆችን ማስታወስ ይቻላል እና የአየር ኃይል ልጆችን በእንደዚሁ ተመሳሳይ ሁኔታዎች ውስጥ እንዳለፉ አስታውሳለሁ። እንግዲህ በጣም ከባድ እና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው። ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርህራሄ ውጭ የሆኑ ኢትዮጵያዊ ሃይማኖት፣ ሙስሊምም ሁን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። እንደው በመጨረሻው እንዳንድ ምሳሌ ለመጥቀስ ያክል ከዚህ ውጪ የማልጠቅሳቸው እንደተጠበቁ ሆኖ ባህሩ ደጉ የሚባለው በእኛ መዝገብ ላይ ዘጠነኛ ተከሳሽ የነበረው ልጅ ለፍርድ ቤትም ቀርቦ ለዳኞቹ በግልጽ እንዳስረዳው አንደኛ ከጎንደር የመጡትን የመጡበትን ቦታና የተገኙበትን ማህበረሰብ ስም እየተጠቀሰ እናንተን እንዲህ አድርገናችኋል አደለም? ቀበቶ ሱሪያችሁን አስወለቃችኋል እየተባሉ እየተባልን ስንሰቃይ የነበረው የውክልና ስቃይ ነው። የተገኘሁበትን ማህበረሰብ ወክዬ ነው የተሰቃየሁት፣ ብቻዬን አይደለም። ምክንያቱም አንተ ከነዚህ የተገኘህ ነህ እየተባልክ ነው የምትሰቃየው። እኔ እነሱ የሚያደርጉትን ነውር ስለማይጠቅም አላነሳም። ከዚህ በላይ ብዙ ማለት ብቻልም ባህሩ ደግሞ ጉራጌ ብሎ ታጋይ እየተባለ ሲሰቃይ እኔ አማራን ሱሪውን አስወልቀነዋል የተባልኩ ስገረፍ፣ ወይም የጎንደር ልጆች ያንን መከራና ስቃይ፣ ጎጃም ልጆች ያንን ፈተና ሲቀበሉ፣ ይህንን ፈተና የሚያደርሱብን ሰዎች ይነግሩን የነበረው በውስጣችን ከባድ ጥላቻ እንዲያድር፣ እጅግ አእምሯችን እንዲፈተን፣ እኛ እንዲህ ነን እያሉ የተወለዱበትን ስፍራ እየጠቀሱ እኛን በወል ከአንድ ብሔር ጋር፣ ከአንድ የብሔር አባላት ጋር በሙሉ ከህዝብ ጋር የመረረ ጥላቻ ውስጥ ለመቅጣት እኛ በሁለቱ መካከል በድርጅት እና በህዝብ መካከል ላለው ግልጽ መስመር ብዥታ ባይኖርብኝም ትግሬ ማለት እንዲህ ነው እያለ ሲገርፍ፣ ሲያሰቃይህ ለማሰቃየት የተፈጠረ ህዝብ አለ ወይ ብለህ እንድትጠይቅ የሚያደርግ ጨካኝ የጨካኝ ተግባር ሲፈጸምብህ ከማየት በላይ ከባድ ነገር የለም። ባህሩ ደጉም በእንደዚህ አይነት መንገድ ስቃይ የተቀበለ ሽንቱ አምልጦት ከግፉ ከድብደባው ብዛት ሽንቱ አምልጦት ምንጣፍ ላይ ቢሸና አስጎንብሰው እንደ እንስሳ ሽንቱን እንዲልስ እንዳደረጉት ፍርድ ቤት ቀርቦ ለዳኞች ይህንኑ አስረድቷል። ጥፍሩ በጉጠት እየተሳበ እየተነቀለ በፒንሳ ይዘው እግሩን ጥፍሮች በሙሉ እየነቀሉ ያሰቃዩት አበበ ካሴ የተፈጸመበትን ግፍ፣ እንዴት አይነት ዘመን ላይ ደረስን የሚያሰኝ እጅግ ከባድ ዘግናኝ መከራዎች ነበሩ። ሌሎች ቅድም ያልኳቸው ነውር ስለሆኑ የማልገልጻቸው ነገሮች እንደተጠበቁ ሆነው በአካል ላይ የሚደርሱ ጉዳቶች፣ በህሊና ላይ የሚደርሱ ጉዳቶች ከባድ ነበረ። ሁላችንንም ከሁሉም የኢትዮጵያ ክልል ወደዛ የሰቆቃ ቦታ ገብተን የታሰርን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማው ይሄ ስርዓት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ህሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን ስድብና ማዋረዳቸው አጥንታችንን የሚያደቅ ህሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘን ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ስርዓት ቢያልፍም፣ በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል። በእኔ በኩል ከባድ ሁኔታ ውስጥ ነው ያለፉት። አቶ ሀብታሙ እርስዎ እንዴት ነው ወዲህ ወደ አሜሪካ መምጣት የቻሉት? ባለቤቶና ሴት ልጆም አሉ አብረውት። ትክክል ነው እንግዲህ እኔ በከፍተኛ ህመም መሰቃየት የጀመርኩት ማዕከላዊ ከገባ በኋላ ቅድም ልገልጽልህ እንደሞከርኩት የችው የአስር ደቂቃ የጠዋትና ማታ ሽንት ቤትም ከተከለከልኩኝ በኋላ በተለይ በከፍተኛ ሁኔታ የደም ስሮች መበጣጠስና ሽንት ቤት ስቀመጥ ከፍተኛ ደም መፍሰስ ችግር ያጋጥመኝ ጀመር። በዛም በተከታታይ ከፍተኛ እብጠት ተፈጠረ መንቀሳቀስ እስከምቸገር ድረስ አንደኛው እግሬ በተፈጸመብኝ ግፍ እግሬ መርገጥ የማልችልበት ደረጃ ደረሰ። ወደ ፍርድ ቤት ሲሄድም እየተደገፍኩ ነበር በሰው የሚሄደው ከዚህ ሁሉ በኋላ የነበረብኝን ህመም በተለይ ወህኒ ቤት ለሕክምና በተደጋጋሚ ሁለት ሶስት ጊዜ ወደ ዘውዲቱ ሆስፒታል እጄ ነበረ እኔ ይሄዳለሁ። ደም ከእኔ ይቀዳል፣ ምርመራ ይደረጋል። በቀጣዩ ቀጠሮ መልሶ በአጃቢ ሆስፒታል ሲሄድ ውጤቴ ይጠፋል። ለዚህ ኃላፊነት የሚወስድ የለም። ሶስት አራት ጊዜ በዚህ መልኩ ተሞከረ። ከዛ በኋላ መታከም እንደማልችል ስለገባኝ ለፍርድ ቤት እንደገና ይሄንኑ ጉዳይ አስረዳው ለመጨረሻ ጊዜ ታዞ ሄድኩኝ። ሐኪሞቹ በአስቸኳይ እንዲተኛ ይሄ ማስረጃ በጄ ያል የሚገኝ ነው። በአስቸኳይ ተኝቶ እንዲታከም እጅግ ከባድ ሁኔታ ላይ ነው ያለው ብለው ትዕዛዝ ሰጡ። ማረሚያ ቤቱ ግን እኔ ተኝቼ እንድታከም ፈቃደኛ አደለሁም በማለቱ ብቻ ሕክምናውን ሳላገኝ ቀረው። በዚህ ምክንያት ህመም የተባባሰ ከእስር ቤት ስወጣ ሰርድ ዲግሪ የሚባለው ሶስተኛ ደረጃ ሄሞራይድ ዴቨሎፕ አድርጓል። እግሬ ላይ ያሉ ቬኖች ከፍተኛ ዳሜጅ ደርሶባቸዋል። ግራና ቀኝ ሁለቱ ኩላሊቴ ጠጠር ነበረው። ብላደሬም ጭምር ጠጠር ነበረበት። ስለዚህ ከባድ ስቃይ ውስጥ ነው የነበርኩት። ከወጣሁኝ በኋላ ሕክምና ለማድረግ በሀገር ውስጥ ሞከርኩኝ። በተለይ የሄሞራይዱ ደረጃ በሀገር ውስጥ ሊታከም የማይችል በመሆኑ በማደንዘዣ ከአራት ወር በላይ እጅግ እጅግ በጣም በሚያሳዝን ሁኔታ ከሁለት መቶ ሚሊግራም ወይም ከሁለት አምፒውል በላይ የማይፈቀድ ሀይሊ ድራግ የሆነ መድኃኒት አስራ ስድስት አምፒውል ኦቨር፣ ያ ማለት አስራ ስድስት አምፒውል ኦቨር ዶዝ እየተወጋሁኝ ነበረ ለአራት ወር የቆየሁት። ከዚያ በኋላ ሐኪሞቹ የደረሱበት ድምዳሜ የማማክራቸው የሚያማክሩኝ በግል እየመጡ የሚያዩኝ ባለሙያዎች የደረሱበት ድምዳሜ ይሄ የሄሞራይዱ ሌቭል ወደ ካንሰር ደረጃ ከፍ ብሏል የሚል ነበረ። ስለዚህ ሁሉም ነገር አብቅቷል ተብሎ ሲታሰብ የመጨረሻው የኢትዮጵያ ሕዝብ በሙሉ ዳር እስከ ዳር በውጭም በውስጥም እየለመኑ ዓለም አቀፍ ማህበረሰብ ተቋማት በሙሉ እየለመኑ እዛ ደረጃ ደርሶ ህይወቴ እስከምታልፍ ድረስ የኢትዮጵያ መንግስት ፈቃደኛ ሳይሆን በመቅረቱ ብቻ ሕክምና ሳላገኝ ቀረሁ። መጨረሻ ላይ ከዚህ በኋላ በእኔ ግምት አይድንም ብለው ሲያስቡ የፍርድ ቤቱ ጉዳይ እንዲያበቃ ተደረገ። ከዚያ በኋላ የአሜሪከን ኤምባሲ ለሕክምና ወደ አሜሪካ እንዲሄድ ጥያቄ አቀረብኩኝ። በዚህ በአሜሪካ ያሉ ኢትዮጵያውያን ደግሞ የሕክምና ውጪ ለመሸፈን ገንዘብ እያሰባሰቡ ነበረ። እንደሚታወቀው ስለዚህ የአሜሪካን ኤምባሲ ባለቤቴ እንድታስታምመኝ ፈቀደ። ስለዚህ ባለቤቴ በአስታማሚነት እንድትመጣ ቢዛ አገኘች። እኔም ለመታከም ቢዛ አገኘው። ልጃችንን ደግሞ ለማንም ስለማንጠዋት አብረን ይዘን መጣን ነበረብን። አብረን መጣን። እንድንወጣም ቢያንስ መንገድ ካገኘን በኋላ መጨረሻውን የኢሚግሬሽን ማህተም ተመቶልን እንድንወጣ የተመታልንን ይዘን ዌይቲንግ ሩም ላይ እየጠበቅን እያለ ደግሞ እነዚሁ ግፍ የማይሰለቻቸው የደህንነት አባላት አሁንም ከልጄ ጋር እና ከባለቤቴ ጋር ተቀምጬ ሳለ ዌቲንግ ሩም ላይ መጥተው ከበቡኝ። እንደገና አንስተው ወደ አንድ ክፍል ለብቻ የወሰዱኝ ሻንጣዎቼን ዘረጋግፈው ሰነዶቼን የሚፈልጓቸውን የያዝኳቸውን ሰነዶች የሚወስዱትን ወሰዱ። ወደ ካርጎ የገባው ሻንጣዬ ላይ የነበሩ የቪዲዮ ካሴቶችን ወሰዱ። እጅግ በጣም በሚገርም ሁኔታ እንዴት ልታልፍ ቻልክ ማን አሳለፈ ይሉኛል። ቪዛውን አሳየኋቸው። እነሱ ቦርደር ማህተም የሚመታውም አካል እንደመታለኝ እኔ ከሰማይ ልወርድ አልችልም፣ አልፌ ነው እዚህ እየጠበቅኩ ያለሁት አልኳቸው። በእንደዚህ አይነት ሁኔታ በጣም አቢዩዝ አድርገው ኢትዮጵያ የእኔ አይደለችም ብዬ እንድል የሚያደርግ እጅግ በጣም ከባድ ነገር ፈጽመው፣ እንደገና ወድፊትህን ወደ ሀገርህ እንዳዞ የሚያደርግ ማስገደጃዎች ፈጽመው ነው እንደው በጣም የተደረገው እና በዚህ መንገድ ነው በአጠቃላይ ከሀገር የወጣው። በዚህም በዚያም በውጭ ሕክምና ለማግኘት ይችል ዘንድ በጠየቀው መሰረት ተፈቅዶለት መውጣት ችሏል። ይሄ በራሱ የመንግስትን በጎ ሥራ ያመለክታል ለሚሉ ወገኖችስ አጭር ነገር ነው በዚህ ላይ እንደዚህ ለሚሉ ወገኖች አጭር ነገር ነው የምላቸው። ፕሮፌሰር አስራት ወልደየስ የአማራ ሕዝብ ከሌላው ተለይቶ የህወሀት መንግስት በጠላትነት ፈርጆ በግልጽ በማኒፌስቷቸው አስቀምጠው ጠላት ነው ብለው ሲያበቁ ሊያጠፉት ስለሆነ ራሱን ለመጠበቅ መደራጀት አለበት ብለው በመነሳታቸው የፖለቲካ እስረኛ ሆኖ ግፍ ተፈጽሞባቸው እንደማይድኑ ሲረጋገጥ ህክምና እንዲያገኙ እሳቸውም ከሀገር መውጣታቸው ይታወቃል። ነገር ግን ሁሉ ነገር ካበቃ በኋላ ስለነበረ ፕሮፌሰር በህይወት መቆየት ሳይችሉ ቀርተው ሞተዋል። ስለዚህ የስርዓቱ በጎነት ሳይሆን አብቅቶልሃል ብለው ሲያስቡ ለቀቁኝ። በእነሱ የታሰበብኝ ክፋት ሳይሆን በፈጣሪ የታሰበልኝ በጎ ነገር እያሸነፈ እግዚአብሔር ከኔ ጋር ሆኖ፣ በእውነት የኢትዮጵያ አምላክ ከኔ ጋር ሆኖ የኢትዮጵያን ህዝብ እምባና ጸሎት ሰምቶ በሁሉም በየሃይማኖቱ ያደረገው እምባና ጸሎት ሰምቶ ለዚች ከልጅነቷ ጀምሮ አንድም ቀን ከአባቷ ጋር በደስታ ሳታሳልፍ መከራ ያየች ልጅ እንድትጽናና እግዚአብሔር ወዶ ህይወቴ በመትረፉ ሊመሰገን የሚገባው ወደ እግዚአብሔር ሲያነባ የነበረው የኢትዮጵያ ህዝብና በፍጹም ልቤ የማምነው የድንግል ማርያም ልጅ እግዚአብሔር ነው መመስገን ያለበት ለእኔ እንጂ የኢትዮጵያን መንግስት የማመሰግንበት አንድም ምክንያት የለኝም። አሁን ጤንነቱ በምን ሁኔታ ላይ ይገኛል? አቶ ሀብታም ኦፕራሲዮን አድርገው በጥሩ ሁኔታ እንደተጠናቀቀ ሰምተናል፤ እንኳን ደስ ያለው ማለት እንፈልጋለን። በዚህ አጋጣሚ እጅግ በጣም አመሰግናለሁ። ሶስተኛ ደረጃ የሄሞራይድ ቀዶ ህክምና ተደርጎልኛል። በአሜሪካ ዋሽንግተን ዲሲ የጆርጅ ታውን ዩኒቨርሲቲ ሆስፒታል ነው ኮሎሬክታል ሴንተር ነው። እንግዲህ በጥሩ ሁኔታ ነው የተጠናቀቀው። ዩኒቨርሲቲ ሆስፒታሉ ሄሞሮይድ እንዲህ አይነት ጉዳት የሚያደርስ ስለመሆኑ ለዩኒቨርሲቲ ሆስፒታሉ ፈርስት ኤክስፒሪየንስ የመጀመሪያ ተሞክሮ ነው ተብሎ የተመዘገበ ነው። እኔ የደረስኩበት ደረጃ በርካታ ቬኖች ዳሜጅ ሆነዋል በርካታ ኢትዮጵያውያን ባሉበት ቀዶ ህክምናውን ያጠናቀቀው ዶክተር የተናገረውን ነው አሁን የተናገርኩት። ለዩኒቨርሲቲ ሆስፒታሉ ይሄ የመጀመሪያ ተሞክሮ ነው። ሄሞራይድ በዚህ ደረጃ የሚያድግ በዚህ ደረጃ ቬኖች ላይ ጉዳት የሚያደርስ መሆኑ እንደ መጀመሪያ ልምድ ተደርጎ የተመዘገበ ነው። ይሄ የነበርኩበትን ደረጃ ያሳያል። ኢትዮጵያውያን የረዱኝ ሐኪሞችም በኛ አገር ህክምና መነካካት የሌለበት ነው ያሉበትን ምክንያት የበለጠ እዚህ ያለው ዩኒቨርሲቲ ሆስፒታል ያረጋገጠው ነው። በመጨረሻው ቴክኖሎጂ እንግዲህ በዓለም ላይ ባለው በመጨረሻው ቴክኖሎጂ ተጠቅመው ህክምናው በተሳካ ሁኔታ ተጠናኳል። ከቁስሉ እያገገምኩ ያለሁበት ሁኔታ ነው ያለው። እግሬ ላይ ለደረሰው ጉዳት ጆርጅ ታውን ዩኒቨርሲቲ ሆስፒታል ወደ ጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሪፈራል ጽፈውልኛል። የእግሬ ህክምና ይቀጥላል። የኩላሊት ህክምናዬም በዚያው በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ይደረጋል። እሱን ቀጠሮ እየጠበቅኩ ነው ያለሁት። አሁን ያለሁበት የጤንነት ሁኔታ እግዚአብሔር የተመሰገነ ይሁን። በጣም ጥሩ ነው። ሁሉንም በዚህ ረገድ የእኔ ጤንነት የተሻለ እንዲሆን አስተዋጽኦ ላደረጉም ሁሉ እኔም በዚሁ አጋጣሚ ላመሰግን ወዳለሁ። በመጨረሻ አንድ ጥያቄ ማንሳት ፈለግኩ። በዚህ ሁኔታ ውስጥ ካለፉ በኋላ ወደፊት ወደ አገሮ ተመልሰው በትግሉ መቀጠል ፍላጎት አሎት? እኔ እንግዲህ እንደ ሀገር ለኢትዮጵያና ለህዝቧ ሲባል ለዚያ ክብርና ለዚያ ሕዝብ ታላቅነት ሲባል መስዋዕትነት ለመክፈል የተሰጠው ነኝ ብዬ በግል ያምናለሁ። ለኢትዮጵያ ሕዝብ የሚጠቅም ትግል ለማድረግ ማንኛውንም ሌላ ተጨማሪ መስዋዕትነት ለመክፈል በእኔ በኩል ዝግጁ ነኝ። የኢትዮጵያ ሁኔታ ስታገል የነበረበትን የፓርቲ ፖለቲካ እንደገና በባሰ ሁኔታ አደጋ ላይ እየጣለ እንደሆነ ይታየኛል። ያም ሆኖ የምችለውን ሁሉ አስተዋጽኦ አበረክታለሁ። የምችለውን አስተዋጽኦ አበረክታለሁ ስል በምን መልኩ ነው አስተዋጽኦ ላበረክት የሚችለው የሚለውን የጤናዬ ሁኔታ በሚገባ ከተሻሻለ በኋላ የምወስነው ቢሆንም፣ አሁንም በእኔ እምነት ግን የነበርኩበትን የጀመርኩትን ትግል ለመቀጠል የሚያስችል የፖለቲካ አማራጭ በሀገር ውስጥ ካለ ለመታገል ዝግጁ ነኝ። ነገር ግን ወደ ሀገሬ መሄዴ እንደ ዶክተር መራራ ለከፋ ስር የሚዳረገኝ ከሆነ ተጨማሪ እነሱ መዳፍ ላይ ሆኜ እንደገና ሌላ ስቃይ እንዲፈጽሙብኝ መፍቀድ ፖለቲካሊ ትክክለኛ ውሳኔ ነው ብዬ አልወስድም። ምንም ይሁን ምን ግን ይሄ ይህንን ስለሚያደርጉ ብዬ ደግሞ ከሀገሬ ወጥቼ የምቀርበት ምክንያት የለም። ምን አይነት ስራ መስራት አለብኝ ለዛች ሀገር የሚለውን ግን ለመመለስ የምችለውን ሁሉ ጥረት እንደማደርግ እርግጠኛ ነኝ። በዚህ በኩል አሁን ያለው የፖለቲካ ሁኔታ ግን መታዘብ የምችለው ያንን የሚፈቅድ ሆኖ አይደለም ያለው። ሰላማዊ ትግሉ በአጠቃላይ እጅግ ከፍተኛ አደጋ ውስጥ እንደሆነ ይሰማኛል። አሁን ያሉ የድርድር የመሳሰሉት ሂደቶችም ያንኑ ነው የሚያሳዩ። አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። የተከበራቸው አድማጮች፣ ቀደም ሲል እንደገለጽነው መንግስት በአቶ ሀብታሙ አያሌው ላይ ያቀረበው ክስ በአሸባሪነት ከተፈረጀው ግንቦት ሰባት ጋር በማሴር በአገሪቱ የተለያዩ ክፍሎች የሽብር ተግባር ለመፈጸም ተንቀሳቅሷል፣ ይህንንም ደርሰንበታል የሚል ነው። አቶ ሀብታሙ አያሌው እስር ቤቶች ውስጥ ይካሄዳሉ ሲሉ በዘረዘሯቸው የምርመራ አይነቶች ላይ የመንግስትን አስተያየት ለማካተት ወደ ተለያዩ ፖሊስ ጣቢያዎች ያደረግናቸው የስልክ ሙከራዎች ለጊዜው እንዳልተሳኩ፣ ወደፊትም እንደምንቀጥል እንገልጣለን።